ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። በየዓመቱ የካቲት 23 ቀን የሚዘከረው የአድዋ ድል ለኢትዮጵያውያንና መላ ጥቁር ዘር በነፃነት አሻራነቱ ዘንድሮ ለመቶ 25ኛ ጊዜ ዝክረ ታሪኩ ይወሳል። እርግጥ ነው ክብረ በዓሉ ግዘፍ ነስቶ የሚከበረው በሀገረ ኢትዮጵያ በተለይም ባድዋ ከተማ ቢሆንም ኢትዮጵያውያን በሚኖርባቸው ክፍለ ዓለማትም ሞገስ ይላበሳል። የዘንድሮን መቶ ሀያ አምስተኛ ክብረ በዓል ለየት ያለ ክብረትና ትኩረት ተሰጥቶት በፕሬዚደንት ሳህለወርቅ ዘውዴ የሚመራ ብሔራዊ አስተባባሪ ኮሚቴ ተዋቅሮለታል። በብሔራዊ ኮሚቴው ዋነኛ አካልነት የባህል ሚኒስቴር ተጠቃሽ ነው። በአዲስ አበባ ዩኒቨርሲቲ የታሪክ ረዳት ፕሮፌሰር የሆኑት አበባው አያሌውም የሚኒስቴር መስሪያ ቤቱ የሚዲያ ኮሚቴ አባል ሆነው የብሔራዊውን የአድዋ ድል ክብረ በዓል ፕሮግራም ግብር ላይ ከሚያውሉትና ክብረት ከሚቸሩት አባላት አንዱ ናቸው። የመቶ ሃያ አምስተኛው የአድዋ ድል ብሔራዊ አስተባባሪ ኮሚቴው መርሃ ግብሩን ዘርግቶ ያለው እንደምን ነው ብለን ጠይቀናቸዋል። ምላሽ አላቸው። ብሔራዊ ኮሚቴ ሲቋቋም መጀመሪያ ላይ መቶ ሀያ አምስተኛ ዓመትም ስለሆነ ብቻ ሳይሆን ከወቅቱም ጋር ሀገራችን ካለችበት አንድነትም ጥንካሬን ከምትሻበት፣ ሁለተኛ ደግሞ ያው የአገሪቱን እድገትም ገሪቱ የተፈጥሮ ሀብቷን እንዳጠቀም የሚቀናቀኑ ወገኖች ከውስጥም ከውጭም ጫና እያደረጉ ባለበት ጊዜ በመሆኑ ለየት ባለ ሁኔታ ይከበር ተብሎ በመንግስት በተያዘው መሰረት ክብርት ፕሬዚዳንቷ የሚመሩት ብሔራዊ ኮሚቴ ሊቋቋም ተደርጓል። ያ ብሔራዊ ኮሚቴ እንግዲህ በአብዛኛው የያዘው ብዙ ታዋቂ ሰዎችንም፣ ሆኖ ግን የመፈጸሙን ስራ የባህልና ቱሪዝም ሚኒስቴር ወስዶት ሁለት ነገሮችን ግምት ውስጥ አስገብቶ ነው የምንቀሳቀሰው። አንደኛው በዓሉ እንዲኸው ዝም ብሎ በ አዲስ አበባ እና አድዋ ላይ ወትሮ እንደሚደረጉት ብቻ ማክበር ብቻ ሳይሆን አንደኛ ተቋማት በተለያየ መንገድ እንዲያከብሩት ተቋማት ስንል የመንግስትም የህዝብ ተቋማት በተለይ ዩኒቨርሲቲዎች የህዝብ ተቋማት የሆኑ እንደ ብሔራዊ ሙዚየም፣ ብሔራዊ ቲያትር፣ ሌሎችም በየደረጃው በዓሉን አስበው እንዲውሉ፣ ይሄ አንድ ነገር ነው። ሁለተኛ ክልሎችን በደንብ አድርገው እንዲያከብሩ፣ አድዋ የሁላችንንም ነጻነት፣ ህልውና፣ አንድነት ያስከበረ በመሆኑ ቦታው ላይ ወይንም ደግሞ የሀገሪቱ መዲና ላይ ከሚደረግ እያንዳንዱ ክልል ድሉን በተለያየ ወቅት ላይ እንዲያከብረው ይሄን ያስችል ዘንድ ደግሞ የዕለት ሁለት ከመረግ ይልቅ ከየካቲት አንድ ጀምሮ ያለው እስከ የካቲት ሰላሳ የአድዋ ወር ተብሎ ተቋማትም ክልል ላይ ያሉ ተቋማትና በየደረጃው ያሉ የመንግስት አስተዳደሮች ወረዳም ዞንም ሊሆን ይችላል። በአመቸው ቀን ዘክሮት አስቦት እንዲውል ተደርጎ ያለ ጊዜ እንዲሰጠው ተደርጓል። ሲከበርም ደግሞ ዋናው መነሳት ያለባቸው ነጥቦች በምን ዙሪያ ያጠንጥኑ በሚለውም ደግሞ አንድ መርህ አውጥቷል። ያም ምንድን ነው? ህብረ ብሔራዊ አንድነት። ህብረ ብሔራዊ አንድነት የተመረጠበት ምክንያት አድዋ እንግዲህ በህብረት፣ ሁለተኛ ደግሞ እያንዳንዱ ህዝብ በኢትዮጵያ ውስጥ ያለ አስተዋጽኦ ያደረገበት ነው። በሄዶ መዝመት እና መዋጋት አንዱ ሆኖ እያለ አድዋ ድል የሆነበት ምክንያት እና አድዋ የተገኘበት ትልቁ ሚስጢር ምንድን ነው? አንድነት ሆኖ ያ አንድነት ደግሞ የተገለጸው ጠላትን በአንድነት በመፋለም ሳይሆን በሚቻለው በጸሎት ይረዳል፣ በስንቅ ይረዳል፣ መሀል ሀገሩን በሰላም እንዲቆይ በጸጥታ ይረዳል እና ዘርፈ ብዙ አንድነት የታየበት ስለሆነ ህብረ ብሔራዊ አንድነት መሪ ቃሉ ሆኖ እንዲከበር ተደርጓል። እንግዲህ ብሔራዊ ኮሚቴው በተለይም ደግሞ በባህል ሚኒስቴር ይሄ እንዲፈጸም የሚሰራው ቡድን ይሄን ነው ያካሄደው እያካሄደም ይገኛል። አሁንም በተለይ ኢትዮጵያውያን የአድዋን ድል በየዓመቱ መዘክበር ባሻገር ከዛ በተለይ ያሁኑ ትውልድ ምን ይማራል? አድዋ በተለይ ለአዲሱ ትውልድ ፋይዳው ምንድን ነው? አድዋ ሲዘከር በአብዛኛው ጎልቶ የሚወጣው ይሄ ወታደራዊ ድሉና ነፃነታችን ነው። ግን ከዛ ያለፈ ፋይዳ አለው አድዋ አድማስ የለሽ ድል ነው። እንደዚሁ በኢትዮጵያ የወሰን አድማስ ብቻ የተገደበ ድል አይደለም። ለአፍሪካውያን ወንድሞቻችን ትልቅ ፋና ወጊ የሆነ ለነጻነታቸው እንዲጠነክሩ ማህበረቻ የሆነ ለዓለም ጥቁር ሕዝቦችን ከፍተኛ ጥንካሬን የሰጠ ድል ነው። ስለዚህ የአሁኑን ትውልድ ስንመለከት እራሱ ባመጣው ሳይሆን እንግዲህ ከዚህ በፊት በፖለቲካ መድረኩ ላይ ዋና ተዋና እየነበሩ የፖለቲካ ቡድኖች በተለይም እንደ ህዋት አይነቱን ስንወስደው አድዋን ሲያኮስስ አድዋን የትውልድ መማሪያ ሳያደርገው፣ እንደውም በተቃራኒው አድዋ የኩራትና የአንድነት ምንጭ ሳይሆን የውዝግብ መነሻ እንዲሆን ትልቅ ስራ ሲሰራ የነበረ ነው። አሁን እንግዲህ ትውልዱ መማር ያለበት ሁሌም እንደሚባለው ምንድን ነው፣ በአንድነት ስንሆን እንጠነክራለን። የሚበግረን ኃይል የለም። የፖለቲካ ልዩነት ሊኖረን ይችላል። የአመለካከት ልዩነት ሊኖረን ይችላል። የቋንቋ የብሔር፣ የባህል ወዘተርፈ ልዩነቶች ያሉ ልዩነቶች ናቸው። በአድዋ ጊዜም ነበሩ፣ ከቅድመ አድዋም ነበሩ፣ በኋላም ያሉ ናቸው። እነዚህ ግን አንድነታችንን ሊከለክሉ አይችሉም። ዞሮ ዞሮ አንድ የሚያደርገን ኢትዮጵያዊነቱ ነው። ኢትዮጵያዊነት ደግሞ እንደዚሁ በቀላሉ ዝም ብሎ ቅኝ ገዢ ኃይል መጣ የራሱን የፖለቲካ ጥቅም የሚያሳድድ እና የኢኮኖሚ ጥቅም የሚያሳድድ የውጭም ሆነ የውስጥ ኃይል መጣ በቀላሉ ሊበታትነው የማይችል ነው። ስለዚህ ዋናው ነገር ሁሌም እንደሚባለው በአንድነት መቆምን መማር መቻል አለበት። በአድዋ ጊዜ በአንድነት ቁመን ነፃነት አግኝተናል። አሁንስ የባንድነት የመቆማችን ነገር ምንድን ነው ፋይዳው ብሎ ወጣቱ ማጠየቅና የዛንም ምን ሊያደርግ እንደሚችል ሚናውን መለየት አለበት። የአሁኑ ትውልድ በተለይም ወጣቱ አንደኛ፣ ኢትዮጵያ ትልቅ ለመሆን እየተንደረደረችበት ያለችበት ጊዜ ነው። ትልልቅ ሀገራዊ ፕሮጀክቶች ተጀምረዋል። ሁለተኛ፣ ከምን ጊዜውም በበለጠ ደግሞ እግዚአብሔርም ሆነ ፈጣሪ የሰጠንን የተፈጥሮ ጸጋ አይ ሌላውን ሳነካ እንጠቀምባታለን የአባይ ውሃን ጨምሮ የታላቁ የህዳሴ ግድብን ብለን የዲፕሎማሲ ፍትጊያ፣ እንደገና ደግሞ ራስን የማስከበር የተፈጥሮ ሀብትን የመጠቀም ክርክርና ግብግብ ላይ ያለንበት ጊዜ ነው እና በዚህ ወቅት ላይ በኢትዮጵያዊነት መንፈስ አንድ ላይ ቆሞ ሀገሪቱ እና መንግሥትም ደግሞ በሚያደርገው ይሄ ከፍተኛ ጥረት ላይ አንድ መንፈስ ማገዝ ነው። ሁለተኛ የሰላም ጉዳይ ነው። ካለፉት ሀያ ስምንት ዓመታት ምን እንግዲህ እንችላለን ሰላሳ አመታት ያገኘነው ትሩፋት ምንም ከዚህ የሚገባ አይደለም። የነበረው የፖለቲካ እንቅስቃሴ የፖለቲካ ስብከቱ በጥርጣሬ ስበርስ እንደምንመለካከት አድርጎናል። በዛም ምክንያት የኢትዮጵያ ሰላም የውስጥ ሰላሙን በብዙ መንገድ ደፍሶ ቆይቷል። አድዋ የድል እንኳ ቢሆን ጦርነትን ቢካሄድ ማለት ነው። ኢትዮጵያ ሰላምን የሻተችበት ነው። ከምንጊዜው አበልጣ ጦርነት ያስገባት ግዴታ ሆኖ ነው እንጂ ጦርነት እንፈልግ አይደለም። አሁንም ሰላምን የማይፈልጉ ሀይሎች በሀገራችን ውስጥ አሉ። ከውጭም ሀገሪቱ ሰላም እንዳይኖራት ግፊት ይደረጋል። ይህንን ትውልዱ ተገንዝቦ ምን ማድረግ አለበት? የመጀመሪያው ነገር ትልቁ ነገር ለእድገታችንም ማንኛውም አይነት ትልቅ ጥንካሬ የሚሰጠን ሰላም ነው። ሰላም ደግሞ ለማምጣት የመንግስት ተቋማትና የመንግስት ሕግ አስከባሪ ገኑ ብቻ አይደለም። ትልቅ ሚና የሚጫወተው ራሱ ኅብረተሰቡ ነው። ከኅብረተሰቡ ውስጥም ደግሞ የጎላ ሚና የሚጫወተው ወጣቱ ነው። ይሄን ተገንዝቦ የአካባቢውን ሰላም የመጠበቅ የአካባቢውን ሲጠብቅ ሁሉም ኢትዮጵያ በአጠቃላይ ሰላም የሰፈነባት ሀገር ትሆናለች። እዚህ ላይ ትልቅ ሚና እንዲጫወት አንድ ከአድዋ መማር ያለበት ነገር ነው። የዘንድሮ የአድዋ ድል ብሔራዊ ኮሚቴ ሰብሳቢ የኢትዮጵያ የመጀመሪያ የሴት ፕሬዚደንት የሆኑት ናቸው፣ ሳህለወርቅ ዘውዴ። እሳቸው ይሄንን የአድዋ ድል ብሔራዊ ኮሚቴ መምራትና በተለይም ደግሞ በአድዋ ላይ ታላቅ አስተዋጽኦ ያበረከቱ ኢትዮጵያውያን ሴቶች ሚና እንዴት ይገለጣል? ከዘንድሮስ ኢትዮጵያውያን ሴቶች ካለፈው ከነ ጣይቱ ብጡል ትሩፋቶቻቸው ምንድን ናቸው? ለወደፊቱስ ኢትዮጵያውያን ሴቶች የአድዋን ድል በምን መልኩ በልዩ መልክ ሊዘክሩት ይገባል ይላሉ። እርግጥ የማንኛውም ኢትዮጵያዊ አካል ቢሆኑም እንግዲህ በዚህ በመቶ ሀያ አምስተኛ አድዋ ድል መታሰቢያ በዓል ላይ በብሔራዊ ደረጃ የሴቶች ሚና የጎላ ነው። እንግዲህ ክብርት ፕሬዝዳንት አሉ ከላይ፣ ከዛ ቀጥሎ ደግሞ በባህል ሚኒስቴር ዶክተር ሂሩት ካሳሁም እንደዚህው፣ የባህልና ቱሪዝም ሚኒስትር ሚኒስትር ዴታዎችም እንደዚህው በባህል ዘርፍ ያሉ ክብርት ወይዘሮ ብዙነች መሰረት እነዚህ እነዚህ ሁሉ ቀንም ሌትም እየሰሩ በዓሉ በደንብ አንድነትን በዋጀ መንገድ ሰላምን ታሳቢ ባደረገ መንገድ የኢትዮጵያውያንን ክብር ከፍ በሚያደርግ መንገድ እና አፍሪካ ድል ነው ብለን የምናየውን በዓል እውነትም በእኛ ዘንድ ከፍ ሲል በአፍሪካውያን ዘንድም ከፍ ይላል በሚል ትልቅ አስተዋጽኦ እያደረጉ ነው። በአድዋ ድል ግን ሴቶች ሚና ምንድን ነው ብለን ከወሰድን ብዙ ጊዜ የሚጠቀሰው እንግዲህ በእቴጌ ጣይቱ ዘንድ የነበረው ነው። አንደኛው ትልቁ ነገር ምንድን ነው? አድዋ ሲዘመት ለምኒሊክም ሆነ ለታላላቅ የጦር መሪዎች፣ የአካባቢ ገዢዎች፣ ለራሶች፣ ለደጃዝማቾች ትልቅ ፈተና ሆኖ የነበረ ስንቅ ከየት ይመጣል ነው እንግዲህ ወትሮ በየቦታው ሰራዊቱ ሲዘንድ በሚሰፍርበት ቦታ ሁሉ በተሰሪነት እየገባ ምን ያገኛል? ስንቅ ያገኛል። የአድዋ ጊዜ ግን አድዋ በአድዋ በተዘመተበት አመተ ምህረት በፊት በነበሩ አመታት ድርቅም ረሃብም በዚህ አንበጣ ደግሞ በአብዛኛውን የኢትዮጵያ ክፍል ወሮ ባላገሩ ተቸግሮበት የነበረ ነው እና ስንቅ ይመጣል ነበረ። የተጌጣዊቱ ሚና በዚህ ላይ ነበረ። ስንድ ከየ አካባቢው ተሰባስቦ አዲስ አበባ የሚገባበትን በተለይ ሰሜን እና ማዕከላዊ ኢትዮጵያ ነው በከፍተኛ ጉዳት ደርሶ የነበረ እና የሚዘመተው ደግሞ ከማዕከላዊ ኢትዮጵያ ወደ ሰሜን ነው እና ስንቅ የሌለው ሰራዊት የትም አይደርስም። ያንን ኃላፊነት የተወጡት እቴጌ ጣይቱ ናቸው። አዲስ አበባ እንዲሰባሰብ ከአዲስ አበባ ደግሞ እንደገና ወደ ወረይሉ እንዲጓጓዝ፣ ከወረይሉ ወደ አሸንጌ እያለ እስከ አድዋ እስከ ፍፃሜው ድረስ ያንን መያዛቸው ትልቅ ሁልጊዜም የማይነገርላቸው ገድል ነው። በአብዛኛው የሚጠቀሰው ያው የመቀሌው ከበባ ላይ ያደረጉት አስተዋጽኦ ነው። ይሄ ጣሊያን መሽጎ አለቅም ሲል ማይንሽት የምትባለዋን ጣሊያኖች የሚጠቀሙባትን ምንጭ የማስያዙ ነገር ነው። ግን ከዛ ባለፈ ትልቁ ስራቸው ይሄ የስንቁን ጉዳይ እና ሰራዊቱ በስንቅ ሳይጎዳ ሙሉ ትኩረቱን ያለ የሚያደርግበትን ነገር እሳቸው ችለዋል። ይሄን ሲያደርጉ ደግሞ አድዋ እንግዲህ ከመቶ ሺህ በላይ ሚኒሊክን ተከትሎ ዘምቷል። ከዚያ ውስጥ ጀሌ ያለ ተዋጊ ያለ ምን አለ። ጣይቱ ደግሞ በስሯ የምትመራው ጦር ነበረ የራሷ። ከዚያ ውጪ ማለት ነው ቢያንስ አነሰ ቢባል እንደው ወደ አምሳ ሺህም የሆኑ ሴቶች በአድዋ ዘመቻ ተሳትፈዋል። ምንድን ነበር ስራቸው? የሰራዊቱን ስንቅ ማዘጋጀት፣ አብላት፣ ማጠጣት በየቦታው ይሄንን እንግዲህ ከመፍጨት አንስቶ ከምግብ ከማሰናዳት አንስቶ ሲሰሩ የነበሩ ሴቶች ናቸው እና ያ ብዙ ጊዜ አይናገርም እና ጣይቱ የምትመራው ሴቶች ይሄ በቃ ሁሉንም ምግቡን የማዘጋጀቱን ስራ የያዘ ቢያንስ ወደ ሰላሳ ሺህ ነበረ ከነ ንጉስ ተክለ ሃይማኖት ጋር ከነ ራስ መኮንን ጋር ከነ ራስ ሚካኤል ከሌሎችም ጋር ደግሞ አብሮ የሄደ ሴቶች ያሉ አገልጋዮች ማለት ነው። እነዚያም በየዘርፋቸው የተመደቡለትን ሰራዊት የስንቁን ሁኔታ እንዳይጓደል አድርገው መስራት ነበረ። ስንቅ የሌለው ሰራዊት በኢትዮጵያ ሁልጊዜም ይፈታል። ጣሊያኖችም አስበው የነበረ ምንድን ነው፣ የኢትዮጵያ ጦር ስንቅ ሲያጣ ይፈታል፣ ከዚያ በኋላ እናሸንፋለን ነበረ። አልሆነም። ይሄን ማያዝ ትልቅ ነበረ እና ብዙ ጊዜ አይወሳም። ዳራ የተክለ ሐዋርያት ብቻ ነው በአውቶባዮግራፊው ላይ አንድ ቦታ ላይ የሚጠቅሳት በአድዋ ዘመቻ ጊዜ ትልቅ ባለውለታዎቻችን ሴቶችና በቅሎዎቻችን ነበሩ ነው። በቅሎቻችን ሲል እንደው ዝም ብሎ በቅሎ ብሎ ጠራ እንጂ ስንቅ ተጭነው የሚሄዱ አጋሰሶች ማለት ነው። አህያውም፣ በቅሎው፣ የጭነት ፈረሱ ይሄ ሁሉ እና አድዋን ስናስብ የሴቶች ተሳትፎ በጣም የጎላ ነው። እንኳን ሰው ይቅርና በአድዋ እኮ ማለት ነው እነዚህ በየቦታው ስንቅ ተጭነው ሄደው በህይወትም የተመለሱት በጦር ሜዳ ከሰራዊቱ ሲዋጋም አብረው የተዋጉ ፈረሶች ሁሉ መታሰብ አለባቸው። እንደ ብሔራዊ የአድዋ ኮሚቴ አባልነቶ በተለይ በውጭ ሀገር ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በዚህ አጋጣሚ መልክቶ ምን ይሆናል? የአድዋን መቶ ሀያ አምስተኛ ድል በዓል አስመልክቶ ይሄ እደጅ ያለው ኢትዮጵያዊ በመንፈስ ሁል ጊዜም ኢትዮጵያ ውስጥ ነው የሚኖረው። ያንን በተለያዩ ማህበራዊ ሚዲያዎች እናየዋለን። ሁለተኛ ደግሞ ጉዳት በደረሰ ቁጥር አገሪቱ በታወቀች ቁጥር ቁሳቁስ ድጋፍም በመንፈስ ድጋፍም አብሮ ኢትዮጵያ ውስጥ ያለ እንጂ ዝም ብሎ ተነጥሎ ለብቻ የሚኖር ባያስፖራ ብለን አንገምተው። አሁን እንግዲህ በውጭ ያለው ኢትዮጵያዊ ሁለት ነገሮችን ቢያደርግ ደስ ይለኛል፣ በበኩሌ ማለት ነው። አንደኛው ነገር ትልቁ ኢትዮጵያ የምትገኝበትን ሁኔታ ከማንም በላይ የሚረዱ ይመስለኛል። በተለይ ከዚህ ከሕዳሴው ግድብ ጋር ተያይዞ እንደገና ደግሞ የፖለቲካ መረጋጋት እንዳይፈጠር ጡትን ስልጣንም እንደገና እንይዛለን ብለው በሚፍጨረጨሩ ወገኖች በኩል የተከፈተውን ዘርፍ ብዙ ነገር ያውቃል። እዚህ ላይ ዝም ብሎ አንድ ወገን በሚሰጠው መረጃ ሳይሆን የሀገሪቱን ሁኔታ በደንብ አጤነው ምንድነው የተከሰተው ብሎ ያንን ሀገሩ ሀገሩ ናት እና እዚህ ያለም ወገኑ ነው እና በበጎ ሁኔታ በአዎንታዊ ሁኔታ ተጽዕኖ በመፍጠር ድጋፍ እንዲያደርግ ነው። ሁለተኛ ደግሞ አድዋን ሲዘክሩ ታላቅነታችንን የሚዘክሩ አድዋ ማለት በፓንአፍሪካኒዝም ሞቭመንት በአፍሪካ አንድነት ድርጅት በአፍሪካ ነፃነት ዘንድ የጎላ ሚና ይሰጠን ከፍ ያደረገን ድል ነው። ያም ስለሆነ ዲያስፖራው አስቦት ሲውል ዝም ብሎ እንደው ጣሊያንን ድል የመታንበት ብቻ ሳይሆን በዓለም ማህበረሰብ ዘንድ ከፍ ብለን ታላቅ ሆነን እንድንታይ ያደረገን ስለሆነ እንደ ወትሮ ውዝግቡን ትተን ስለአድዋ አድዋ አድዋ ሌላው ይቅርና አንድ ዋንጫ ውሃ ለዘማሽ ሰራዊት ሁሉ የሰጠ አስተዋጽኦ ያደረገበት መሆኑን አውቆ በአንድነት መንፈስ እንዲያከብረው በተለይ ወደ ትልቅነታችን እንድንመለስ በራሳችን ቤት ቁርቁስ ብቻ አይደለም መታጠር ያለብን። አድዋም ያስተምረን ከፍ ማለታችን ነው። አፍሪካ በተጠሰነ ወሳ ቁጥር ቅኝ ግዛት በተወሳ ቁጥር የአፍሪካ ሀገራት የተለያዩ የአርነት ንቅናቄዎች የነጻነት ንቅናቄዎች በተነሱ ቁጥር እንደ ምሳሌ ምንቆጠር እኛ ነበርን። ግን መቼም እኩይ መንግስት ሲፈጠር መጥፎ ነው እና ያንን በራሳችን ጊዜ ላለፉት ሰላሳ ዓመታት አባክን ነው። ከኛ አልፎ ለብዙ ጥቁር ህዝቦች ኩራት የሆነውን እኛ መጨቃጨቂያ መወዛገብ ያደረግ ነው። እዚያም ላይም ዲያስፖራው በተለይ ያለበት ሁሉ ነው የአድዋን ትልቅነት የአድዋን ግዙፍነት ተመልክቶ ሀገሩን ወገኑን ከፍ በሚል ሁኔታ በአንድነት መንፈስ እንዲያከብር፣ ይሄ ነው እንግዲህ ማስተላልፈው መልዕክት በአዲስ አበባ ዩኒቨርሲቲ የታሪክ ረዳት ፕሮፌሰር አበባ ወያሌው በዘንድሮ የመቶ ሀያ አምስተኛው የአድዋ ድል በዓል ብሔራዊ ኮሚቴ በባህል ሚኒስቴር የህትመትና የሚዲያ ኮሚቴ አባል ስለ ቃለ ምልልሱ እናመሰግናለን። ከወዲሁ ለርሶም ከመቶ ሀያ አምስተኛ የአድዋ ድል በዓል እንዲሆንልዎ እንመኛለን። እኔም አመሰግናለሁ አቶ ካሰነው። ለእናንተም እንደዚህው መልካም የአድዋ በዓል የላችሁ።